ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎችን እናስቀድማለን። አንዲት የሜልበርን እናት ለሶስት ሕፃናት ልጆቿና ለራሷም ህይወት ማለፍ ተጠርጣሪ መሆኗን ፖሊስ አመላከተ። ጆ ባይደን ለመጣኔ ሀብት ማነቃቂያና ለኮሮና ቫይረስ ግብረ ምላሽ መስጫ የሚውል 2.5 ትሪሊየን የአውስትሬሊያ ዶላርስ መደቡ። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የሜልበርን ሰሜናዊ ምዕራብ ነዋሪ የነበረችውና በድኗ ከሶስት ሕፃናት ልጆቿ ጎን የተገኘው የአርባ ሁለት ዓመት እናት ለልፈተ ሕይወቶቹ እጆቿ አለባት የሚል አመኔታ እንዳለው ፖሊስ አስታወቀ። ካቲ ፔሌኖቪች እና ሶስት ልጆቿ የሰባት ዓመቷ ክላየር የአምስት ዓመቷ አናና የሶስት ዓመቱ ማቲው ትናንት ሐሙስ ጃንዋሪ 14 ሕይወታቸው አልፎው የተገኘው ቱላማሪን በሚገኘው የመኖሪያ ቤታቸው ውስጥ ነው። ባልና አባት የሆነው የ48 ዓመቱ ቶሚስላቭ ፔሪኖቪች የፖሊስ ምርመራን እንዳገዘና ትናንት ሐሙስ ጃንዋሪ 14 ምሽት ላይ ያለምንም ክስ መለቀቁ ተገልጧል። ፖሊስ የሟቾቹን ሕልፈተ ሕይወት አስመልክቶ የምርመራ ሪፖርቱን እንዳጠናቀቀ ለኮሮነር እንደሚያቀ አስታውቋል። ፖሊስ በዛሬው ዕለት ዓርብ አክሎ እንደገለጠውም የሟች ቤተሰብ አባላት ጓደኞችንና ጎረቤቶችን አካቶ በርካታ ሰዎችን አነጋግሯል። የመጀመሪያ ደረጃ ምርመራ ውጤቱ እንደሚያመለክተውም ለአራት ህይወቶች ጥፋት ኃላፊነቱ የወደቀው የሦስት ሕፃናት እናት ላይ መሆኑንም ጠቆሟል። ጥብቅ ምክትል ኮሚሽነር ሮበርት ሂል የሟች ቤተሰቦችን ለመደገፍ የሚቻለውን እንደሚያደርግ አመለክተው በርካታ የማህበረሰብ አባላት አሳዛኝ ሁነቱን ለመረዳት ግርታ ገጥሟቸው እንዳለ የሚገነዘቡ መሆኑን ተነግረዋል ። ክስተቱ ለፖሊስና መርማሪ ቡድን አባላትም በጣሙን አዋኪ እንደነበርና ሐዘኑ ለሚነካቸው ሁሉ ልብ ሰባሪ እንደሆነ ገልጠዋል። ፖሊስ በቤተሰቡ ውስጥ ቀደም ሲል የተመዘገበ አንዳችም የአመፅ ተግባር እንደሌለም አክሎ አስታውቋል። አርባ ስድስተኛው የዩናይትድ ስቴትስ ተመራጭ ፕሬዚደንት ጆ ባይደን ድቀት የገጠመውን የአሜሪካ ምጣኔ ሀብትን ለመታደግና አለቀጥ ተስፋፍቶ ላለው የኮሮና ቫይረስ ወረርሽኝ መግቻ የሚውል አንድ ነጥብ ዘጠኝ ትሪሊየን የአሜሪካ ወይም ሁለት ነጥብ አምስት ትሪሊየን የአውስትራሊያ ዶላርስ መድበዋል። ኮሮና ቫይረስ ባለፉት ሁለት ተከታታይ ቀናት ብቻ ከአራት ሺህ በላይ አሜሪካውያንን ህይወት ቀጥፏል። ያም በየደቂቃው ከሶስት አሜሪካውያን ህይወት ጥፋት ጋር ተመጣጣኝ መሆኑ በስሌት ተነግሯል። ከአንድ ነጥብ ዘጠኝ ትሪሊየን ገንዘብ ውስጥ አራት መቶ አስራ አምስት ቢሊየን ለኮሮና ቫይረስ ክትባት ማካሄጃ፣ አንድ ትሪሊየን ለዜጎች ድጎማ፣ አራት መቶ አርባ ቢሊየን ለአነስተኛ ንግድ ተቋማትና በተለይ በወረርሽኙ ክፉኛ ለተጎዱ ማህበረሰባት እንደሚውል ተገልጧል። የአርጀንቲና መንግስት ባለፈው ወር ይሁንታ ያገኘው አዲሱ የውርጃ ሕግ በይፋ ግብር ላይ ውሏል። በውርጃ ህጉ መሰረት ጽንሱ በተጸነሰ አስራ አራት ሳምንታት ውስጥ አንዳችም ምክንያት ባለመስጠት ውርጃን መፈጸም የሚቻል ሲሆን ከዚያ በኋላ ግና ህጋዊነትን ማግኘት የሚቻለው በአስገድዶ መደፈር ወይም ለእናቲቱ ጤና አስጊ ሆኖ ሲገኝ ነው። የአርጀንቲና የሴቶች ጾታና ብዝሃነት ሚኒስትር ኤሊዛቤት ጎሜዝ አልኮርታ ህጉ የበርካቶችን ህይወት እንደሚታደግ ገልጠዋል የቀድሞው የዊምብልደን ቴኒስ ቻምፒየን አንዲ ማሪ በኮሮና ቫይረስ በመያዙ ሳቢያ ከዚህ ዓመቱ የአውስትራሊያን ኦፕን ውድድር ለመሳተፍ የጤና መመዘኛውን እንደማይሟላ ተነግሯል። ፌብርዋሪ 8 ለሚጀምረው የቴኒስ ውድድር ካሁኑ ዓለም አቀፍ ተወዳዳሪዎች ወደ ሜልበርንና አድላይድ መግባት ጀምረዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 30 ኢትዮጵያ ብር ከ23 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ ና ሰመልን ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 18፣ ከፍተኛ 34። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 13፣ ከፍተኛ 23። ሜልበርን ላይ ሊያካፋ ይችላል። ዝቅተኛ 12፣ ከፍተኛ 20 ሆባርት ብራ ይሆናል። ዝቅተኛ 11 ከፍተኛ 18። ካምብራ ፀሐያማ ሆኖ ይውላል። ዝቅተኛ 8 ከፍተኛ 25። ሲድኒ ፀሐያማ ሆኖ ይውላል። ዝቅተኛ 16 ከፍተኛ 26። ብሪስበን ብራ ይሆናል። ዝቅተኛ 23 ከፍተኛ 34። ዳርዊን ብራ ይሆናል። ዝቅተኛ 25 ከፍተኛ 34። አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 8 ከፍተኛ 23። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማልን። አንዲት የሜልበርን እናት ለሶስት ሕፃናት ልጆቿና ለራሷም ሕይወት ማለፍ ተጠርጣሪ መሆኗን ፖሊስ አመላከተ። ጆ ባይደን ለምጣኔ ሀብት ማነቃቂያና ለኮሮና ቫይረስ ግብረ ምላሽ መስጫ የሚውል 25 ትሪሊየን የአውስትራሊያ ዶላርስ መደቡ። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።